هابلو هابشع في دلون قطر تبيلو تماري كنين بربر بر ስሙን ልማገኘው ለምኖ ያደረ ወርቆን ግን ወርቆን ግን ፍለጋ ስደትን ጀመረ።

ፈረንጅኛ ስንዋደድ እኛ ለኛ የሚያምርብን አገርኛ ፍቅር ባማረኛ ምን ይዤነው? ምን መለሰው? አወጣጤ ወርቁን ላብሰው ትልቅ መስሎ See you. ሰር ቢከፋ እዛው ዘኮ ቤቱን አንቺ ያበሻ ሴት ጭንቀቱን ያየሽ ካንቺ ሌላ ለሱፍ ማናለውት ያለሽ ለእንጀራ አንድ ፈረንጅኛ ስንዋደድ፣ እኛ ለኛ የሚያምርብን አገርኛ i'm